ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። Yeah. በመጪው እሁድ በዓለም ዙሪያ የሚገኙ ኢትዮጵያውያንና የምስራቃውያንን ቤተ ክርስቲያናት የሚከተሉ አባል ቤተ ክርስቲያናት የፋሲካ በዓልን ያከብራሉ። እኛም በዓሉን ምክንያት በማድረግ የሃይማኖት አባቶች መልእክቶቻቸውን ያስተላልፉ ዘንድ ጋብዘናል። ብጹሕ አቡነ ጴጥሮስ በአውስትራሊያና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም በውጭ በሚገኘው ሲኖዶስ የሕዝብ ግንኙነት መምሪያ ኃላፊ የኢትዮጵያውያንን የፋሲካ በዓል ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት እግዚአብሔር አምላካችን የዘንድሮውን ዘመንም ደግሞ በሰላም አቆይተን በዚህ ጊዜ ለብራ ትንሣኤ ስላደረስከን እናመሰግናለን። አምላካችን እግዚአብሔር በዓሉን የደስታ የሀሴት የፍስሀ የአንድነት የሰላም በዓል እንድታርግልን ደግሞ እንለምናሃለን። አሜን። ኢትዮጵያውያን የተወደዳችሁ ኢትዮጵያውያን ኦርቶዶክሳውያን በዓለም ላይ የምትኖሩ በሙሉ እንኳን ለዚህ ዓመት የትንሣኤ በዓል በሰላም አደረሳችሁ እንላለን። የትንሣኤን በዓል በምናከብርበት ጊዜ የተለያዩ ነገሮችን እንመለከታለን። አንደኛው የትንሣኤ ነገር የ የሰው ልጅ ሕይወት የተለየ ትርጉም እንዲሰጥ አድርጓል። የመጀመሪያው የትንሣኤ ሂደት ትንሣኤ የምንለው ራሱ ሂደቱ ከከፍታ ወደ ዝቅታ ከዝቅታ ወደማይናወጥ ከፍታ የተወረደበት ነው። የሰው ልጅ በኃጢአት ምክንያት መቀመቅ ወይም ደግሞ ወደ ታች ወረደ፣ ዝቅ አለ። ሰይጣን በኃጢአት አማካኝነት ወደ ታች አወረደው። ክርስቶስ እንደገና ከከፍታ ወደ ዝቅታ መጥቶ እስከ መቃብር ድረስ በመሄድ የሰው ልጅ ነጻ በማውጣት ከሱ ጋር እኩል የሆነ በዙፋኑ በሰማያዊ ዙፋን ላይ እንዲቀመጥ የዘላለም ሕይወትም እንዲኖረው በማድረግ ከፍታ ሰጠው። ስለዚህ ትንሣኤ ከዝቅታ ወደ ከፍታ ወደማይለወጥ ከፍታ የወጣንበት ነገር ነው። ሁለተኛ ትንሣኤ የሦስትዮሽ እርቅ ነው። የሰው ልጅ ከእግዚአብሔር ከራሱና ከሌሎች ጋር ታርቋል። ከእግዚአብሔር ጋር የታረቀው በክርስቶስ በኩል መጀመሪያ ራሱ ባመጣው የኃጢአት ጦስ ምክንያት ከእግዚአብሔር ጋር ጠብ ነበረ። አሁን ከእግዚአብሔር ጋር ሲታረቅ ከራሱ ጋርም ታርቋል። ሰው በኃጢአት ውስጥ በሚሆንበት ጊዜ የሚጣላው ከራሱ ጋር ነው። አሁን ከራሱ ጋር ታረቀ። ከራሱ ጋር የታረቀ ሰው ደግሞ ከሌሎች ጋር ይመጣል ታረቅ ኃይልና አቅም አለው። በክርስቶስ ሞትና ትንሣኤ ያገኘነው በረከት ነው። ሁለተኛው እና ሶስተኛው ትንሣኤ የሰው ልጅ ህይወት ትርጉም ለውጦታል። የሰው ልጅ ህይወት ትርጉም የተለየ ሆኗል። አኗኗራችን የተለየ ሆኗል። ምክንያቱም ድሮ ከትንሣኤ በፊት የሰው ልጅ የሚገደበው በሞት ነበር። ሰው የሚኖረው እስከ ሞት ድረስ ነበር። አሁን ግን ከሞት ባሻገር ህይወት መኖሩን ጌታችን ኢየሱስ ክርስቶስ በትንሣኤ አረጋግጧል። ስለዚህ የምንኖርለት እንዲያውም አልፈን እንኳን ህይወታችን የምንሰጥለት ህይወት ሰጥቶናል። ስለዚህ ትንሣኤ ጊዜያዊ ነገር አይደለም። ህይወት ጊዜያዊ ነገር አይደለም። አሁን በትንሣኤ ዘላለማዊ ይሆናል። ስለዚህ ለዘላለማዊ ህይወት የምንኖር ሰዎች ነን። ወደ ሶስተኛው ስናሄድ ይሄ የምንኖርለት ህይወት የተለየ ያደርገዋል። ምክንያቱም ክርስቶስ ለሰው ከሞተ እኛ ደግሞ ለሌሎች እንድንኖር ያደርገናል ማለት ነው። ክርስትና ለሌሎች የሚኖር ህይወት ነው። ምክንያቱም እኛ የምንኖረው ለመንግስተ ሰማያት ከሆነ ሌሎች ደግሞ ለዚያ መንግስተ ሰማያት እንዲበቁ ለሌሎች መኖር ይኖርብናል። ለሌሎች ስንል በሶስት በአራት መንገድ ልናየው እንችላለን። ሰዎች የመብላት የመጠጣት እድል ያላገኙትን በማሰብ በመከራ በእስር ቤት በጭቆና ያሉትን ደግሞ ከጭቆና ነፃ እንዲወጡ በማድረግ ዘመድ የሌላቸውን ዘመድ በመሆን በኃጢአት ውስጥ የወደቁትን የወንጀል ብርሃን እንዲበራላቸው በማድረግ በአጠቃላይ እግዚአብሔር ለሰው ልጅ የሰጠውን የበረከት ነገር በበረከት ውስጥ እንዲያልፉ የማድረግ የቤተ ክርስቲያንና የአማኞች ኃላፊነት ነው። የዘንድሮውን ትንሣኤም ስናከብር ይህንን ነገር ማድረግ ይኖርብናል። አንድ እኛ እግዚአብሔር ከፍ ያደረገን ስለሆንን በከፍ እንኖራለን ሁለተኛ፣ እኛ በከፍታ የምንኖር እኛ ብቻ ሳንሆን ለሌሎች እንድንተርፍ እናደርጋለን። ሶስተኛ፣ ያ ሌሎች የሚተርፍ ነገር በምድር ላይ የሚጨበጥ የሚዳሰስ መሆን አለበት ብለን እናምናለን። ስለዚህ ኢትዮጵያውያን ወገኖቻችን በዘንድሮው ትንሣኤ እግዚአብሔር አምላካችን በበረከት እንዲጎበኛችሁና በተለይም በዝቅታ ያሉትን በስደት በተለያየ መልክ ያሉትን ወገኖቻችን እያሰብን እግዚአብሔር ለእኛ ያደረገውን በረከት እንድናካፍል አደራ በማለት ነው መልእክቴን የማስተላልፈው። ይህ መልእክት መቼም በየአካባቢ ያላችሁ ትሰማላችሁ። ብዙዎቻችሁ በእስር ቤትም ልትኖሩ ትችላላችሁ። እግዚአብሔር በበረከቱ ይጎብኛችሁ እንላለን። በበሽታ ውስጥ ያላችሁ ትኖራላችሁ፣ በስደት የምትከራተቱ ትኖራላችሁ። በአጠቃላይ ይህ መልእክት የምትሰሙ ሁሉ እግዚአብሔር አምላካችን በበረከትን ሳይሆን እንዲጎበኛችሁ እንጸልያለን። እናም ደግሞ መልካም ምኞት እንመኛለን። እግዚአብሔር በዓሉን የሰላም የፍቅር በዓል ያድርግልን። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ይህንን ሳምንት በሰሙነ ሕማማት ሳምንት ውስጥን ያሉት። በዚህ አጋጣሚ በሳምንቱ መጀመሪያ ባለፈው ሰኞ ኢትዮጵያ አዲስ ጠቅላይ ሚኒስትርን ሾማለች። ዶክተር አብይ አህመድ የኤፍድሪ ሶስተኛው የኢትዮጵያ ጠቅላይ ሚኒስትር ሆነው ተሹመዋል። እንደሚታወቀው የሃይማኖት አባቶች እርስዎን ጨምሮ ባለፉት 27 ዓመታት ኢትዮጵያ ውስጥ የሚታዩ አንዳንድ ችግሮችን በተመለከተ ሰላማዊ ሰልፎች በሚወጡ ጊዜ አብሮ በመውጣት እንዲሁም ደግሞ በየአብያተ ቤተ ክርስቲያናቱ በመገኘት ህዝቡን በማጽናናትና በመምከር ዜጎችን በማጽናናት ደረጃ ሃይማኖታዊ ድርሻችሁን ስትወጡ እንደ ያችሁ ይታወሳል። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕማማት ብላ በምትሰይመው ሳምንት ውስጥ አዲሱ ጠቅላይ ሚኒስትር መሾም መጪውን የትንሣኤ በዓልንም በማሰብ ለአገሪቷ ምን አይነት ተስፋ ይዞላት ይመጣል ብለው ይገምታሉ? አዎ፣ እንደው መቼም በእውነት አንዳንድ ጊዜ እግዚአብሔር የሚሰራበት ነገር አይታወቅም። እስከ ዛሬ ድረስ ለብዙ ጊዜ ሲሰበሰቡ ቆይተው በሕማማት ሰሞን ይሄ መደረጉ በራሱ እግዚአብሔር ምናልባትም ኢትዮጵያን ከመከራ እና ከዚህ ከችግር ከጨለማ ሊያወጣት እንደሆነ ከትንሣኤው ጋር አብሮ ምናልባት በሲኦል የታሰሩትን ክርስቶስ ነጻ እንዳወጣቸው አሁንም ይሄ የኢትዮጵያ የነጻነት ዘመን ይሆን እንደው ብለን እናስባለን። እሱ ምኞታችንም ጸሎታችንም እሱ ነው። በዚህ ጊዜ እኒህ ሰውዬ ወጣትም ናቸው፣ ደግሞ የዘመኑም ሰው ናቸው። እንግዲህ ከበፊቱም መካከለኛ የመሸጋገሪያ እድሜያቸው ራሱ የሽግግር እድሜ ነው እና እግዚአብሔር ረድቷቸው ይችን ሀገር እና ይህ ህዝብ ከሚናፍቀው የዲሞክራሲ እና የነጻነት ነገር ያሻግሩታል ብለን እናስባለን እና በእውነት እግዚአብሔር ይህን እንዲያደርግላቸው እንጸልይላቸዋለን። አሁን ለጊዜው መደረግ ያለበት ልክ በዚህ በትንሣኤ ክርስቶስ በኃጢአት የታሰሩትን ነጻ እንዳወጣ ሁሉ ቢያንስ ቢያንስ ለእስረኞቹ ነጻነት ቢሰጡ በእውነት ከትልቅ አክብሮ ጋር ጥሪ ያቀርባለሁ። ሁለተኛ ይሄ አስቸኳይ አዋጅ ተብሎ ሰው እንዳይተነፍስ የተደረገው ይህንንም ራሱ አሁን ቢያስወግዱት በጣም በጣም ትልቅ ነገር ነው። ሌላው ቀስ ብሎ የሚመጣ ነገር ነው። እነዚህ ግን ትንፋሽ የማይሰጡ ስለሆኑ በእነዚህ ጉዳይ ላይ ቢሰሩ በእውነት ቤተ ክርስቲያን ትጸልይላቸዋለች፣ እንደገናም ደግሞ ታበረታታቸዋለች። በዚህም አጋጣሚ ጥሪ እናቀርባለን። እና እንዳልሽው ይሄ አገጣጣሚው ራሱ የቀኑ ነገር ሁልጊዜ እግዚአብሔር ትርጉም ያለው ስራ ሲሰራ እንዲህ አይነት ነገር ያመጣል እና እግዚአብሔር ክርስቶስ ራሱ ወደ ትንሣኤ ሲሄድ አይሁድ በዓላቸውን እያከበሩ ነበር፣ የፋሲካ በዓላቸውን። አሁንም ወደ ይህንን ትንሣኤን ስናከብር ምናልባት የኢትዮጵያም ትንሣኤ አብሮ በዚህ ይጀመር እንደው ይህ የሚል ተስፋና እምነት ነው ያለን። ይህንንም እግዚአብሔር እንደሚያደርግልን ተስፋ ለ ብዬ አስባለሁ። ብፁዕ አቡነ ጴጥሮስ በአውስትራሊያ እና ኒውዚላንድ አህጉረ ስብከት ሊቀ ጳጳስ እንዲሁም በውጭ በሚገኘው ሲኖዶስ የህዝብ ግንኙነት መምሪያ ኃላፊ የትንሣኤን በዓል ምክንያት ምክንያት በማድረግ ስላስተላለፉት መልእክት እናመሰግናለን። ለእርሶ መልካም በዓል ይሁንሎት እንላለን። እኔም እንደዚሁ አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር ስራችሁን ይባርክ፣ በነገሩ ሁሉ ይባርካችሁ፣ ሀገራችን ኢትዮጵያን ይባርክልን። ወንጌላዊ የምሩ ታደሰ በዘጻት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን አገልጋይ የኢትዮጵያውያንን የፋሲካ በዓል ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በኢትዮጵያ እና በመላው ዓለም ተበትናችሁ ለምትኖሩ ወገኖች በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ክርስቶስ የሞትና የትንሣኤ በዓል አደረሳችሁ እያልኩ በራሴና በዘጸአት ወንጌል ቤተክርስቲያን ስም መልካም ምኞቴን አስተላልፋለሁ። ፋሲካን ስናስብ ሞት ማለፍ የሚለው ቃል ይወክላል። በብሊኪዳን የፋሲካ በግ የእስራኤል ህዝብ ከግብፅ ባርነት ነፃ መውጣት ምልክት ሲሆን በኢየሱስ ግን የሰው ልጅ ሁሉ ከተለያየ ባርነት ማለትም ከኃጢአት ከሴጣን፣ ከዓለም እና ከሞት ባርነት ነፃ መውጣትን የሚያሳይ ነው። የአዲስ ኪዳኑ ፋሲካ ከብሊ ኪዳን የሚለየው በብዙ በጣም በብዙ ነው። የብሊ ኪዳኑ የተሰው እንስሳ የፋሲካ በግ ነው። የአዲስ ኪዳኑ ግን የጠየቀን አምላክ ሰውን ልጅ ሆኖ ከድንግል ተወልዶ የሰውን ልጆች ኃጢአት በመሸከም ስለ ሰው ልጆች የታረደ ፋሲካችን የሆነውን ክርስቶስ በዚህ ቀን የምናስብበት ነው። ይሁን እንጂ ፋሲካ ለእኛ በአመት አንድ ቀን ተከብሮ የምናልፍበት ሳይሆን ሁልጊዜ የምናስበው እና እግዚአብሔር የምናመሰግንበት የምንኖርበት ነው። እንጌታችን ኢየሱስም ስናስብ ሞት ብቻ ሳይሆን ህማማቱን፣ የደም ላብ ያመጣበትን ጭንቀቱን፣ መዋረዱን፣ መናቀን፣ በሰው መተፋቱን፣ ራቁት መሆኑን፣ መንገላታቱን፣ ገረፋቱን፣ የሾህ አክሊል በራሱ ላይ መደረጉን፣ መስቀል ተሸክሞ መገፋቱን፣ በመስቀል ላይ በመስማር መቸከሩን፣ ብቻውን መሆኑን፣ የጣር ጩኸት፣ ከዚያም መሞቱን፣ መቀበሩን፣ መነሳቱን የምናስብበት እና ረን ስለ ፍቅሩና ስለ ውለታው የምናመሰግንበት ነው። በፋሲካ ወይም በኢየሱስ ሞት ለሰው ልጆች የተደረገውን አንረሳም። በዚህም ጊዜ ጌታችን በመሞት የተገኙ ከብዙ ጥቂቶቹ ይህም ክርስቶስ ኢየሱስን የሰራውን በማመን እናነሳ በመግባት ብቻ ያገኘናቸው ናቸው። አንደኛ ከኃጢአትና ከሞት ባርነት ነጻ ወጣል። ሁለተኛ የዲያብሎት ስራ ፈርሶ ከሰይጣን ባርነት ነጻ ያወጣንበት፣ ሶስተኛ ከእግዚአብሔር ጋር የታረቅንበት የምህረት በርም ተከፍቶንም ልጆች የሆንበት፣ አራተኛ የዘላለም ት ያገኘንበትና የጸደቅንበት ነው። እንግዲህ እግዚአብሔርን ስለ ስጦታውና ስለ ሁለታው እግዚአብሔርን እያመሰገንን ጌታ ለእኛ ያደረገውን እያሰብን ይህን የፋሲካ በዓል በፍቅርና በይቅርታ እርስ በርሳችን በአንድነት እየሆንም ሆነን እየተሳሰብ የምናስበት በዚህ አጋጣሚ ወንጌላዊ የምሩ እንደሚታወቀው የሃይማኖት አባቶች ለኢትዮጵያ ይጸልያሉ ለኢትዮጵያ መልካም ምኞታቸውን ሁሉ ሲገልጹ ኖረዋል። በተለያየ ጊዜ የተፈጠሩ ግጭቶችንም ሆነ ችግሮችን በሚነሱ ጊዜ ድምፃቸውን ማሰማታቸው አልቀረም። በአሁን ሰዓት ደግሞ የኢትዮጵያ ወቅታዊ ሁኔታ የተቀየረበት ሁኔታ ላይ ነው ያለ ነው። ኢትዮጵያ ጠቅላይ ሚኒስትሯን ቀይራ አዲስ ጠቅላይ ሚኒስትር ሾማለች። ይሄ የሚሆነው በዚህ ሳምንት መጀመሪያ ላይ ነው። ይህ ማለት ለሃይማኖት አባቶች ምን ማለት ነው? በተለያዩ ዓለሞች ተበትነን ያለን ኢትዮጵያውያኖች? የሚሰማን ስሜቶች አሉን። በሀገር ቤት ስኖር ከሀገር ውጭ የሆነ በተለይ በሀገር ውጭ የሆነን የሚሰማን ስሜቶች በሀገር ቤት ካሉት ይልቅ አይሰማንም ማለት አይደለም። የዛ ወላፈን ውጭ ያለ ነውንም ይሰማናል። ህመማቸው ህመማችን ነው። ችግራቸው ችግራችን ነው። ስሜታቸው ስሜታችን ነው። ሀዘናቸው ሀዘናችን ነው። የእነሱ ሞት የኛም ሞት ነው። በምድራችን ላይ የሚደረገውን ነገር ስናስብ በብዙ የሚያሳዝን ነገሮች እንደገጠሙና እንደሰማ ናቸው ሁሉ አልፈዋል። አንድ ነገር ግን እናውቃለን። እንደ ቤተ ክርስቲያን ሁላችንም በእግዚአብሔር ፊት አንብተናል። ቤተክርስቲያን በጾም ጸሎት በእግዚአብሔር ፊት ትወድቃለች ሁልጊዜ ስለ ምድራችን ስታስብ መንባችንና ጨዋታችን አይቀርም። ምድራችን በብዙ ነገሮች እያለፈች ስላለች አሁን ደግሞ የእኛም ናፍቆት ትልቁም ረሀባችን ምንድን ነው? እግዚአብሔር የሚፈራ ሰውንም የሚያፈ ሰው እግዚአብሔር እንዲሰጠን እንመኝ ነበር። ምናልባት ይህ ሰው ከሆነ ብለን እናስባለን። እግዚአብሔር ይህን ሰው ሾሞልን ከሆነ እግዚአብሔር ካመጣልን የእግዚአብሔርን እጅ ነው ብለን እንጠባበቃለን። የእግዚአብሔርን ነገር እንጠብቃለን። እግዚአብሔር ደግሞ ድንቅን እንደሚያደርግ እናምናለን። በዚህ ሰው አንድ ነገር ግን አውቃለሁ። በአንድ ጊዜ ግን ሁሉንም ነገር እንጠብቃለን ማለት አይደለም። ይህ ሰው በመምጣ ቱ የጸሎት መልስ ነው። ቢመጣም በአንድ ናይት ግን ሁሉ ነገር ይለወጣል ብለን ባንጠብቅም እግዚአብሔር የራሱን ስራ እንደሚሰራ አምነን ያንን ከፊታችን የሚመጣውን ተስፋ አድርገን በዛ ተስፋ ላይ ቆመን በእግዚአብሔር ፊት እየጮህን እግዚአብሔር የሚያደርገውን ነገር እየጠበቅን መጠበቅ እንዳለብን ይህን አምናለሁ። አንድ ነገር ግን እፈራለሁ። እባብ ያየ በልጥ ይደነግጣል እንደሚሉ እንደው በተለያየ አመለካከቶቻቸው ወይም ስቴሪዮታፒ ተጠቅመን በመላመት እንዲህ ሊሆን ይችላል የሚለውን ትተን፣ እስቲ እግዚአብሔር ሊያደርግ ያለውን ሰውዬ የተናገረውንም ደግሞ ይፈጽማል ብለን እናምናለን። ዘር ተዘርቶ በአንድ ቀን እንደማይበቅል ሁሉ እየጠበቅን ከፊታችን ያለውን ነገር ደግሞ በተስፋ እንድንጠብቅ ይህንን አሳስባለሁ። እግዚአብሔር ሁላችንም ይባርክ፣ ሀገራችንም ኢትዮጵያ ይባርክ። ወንጌላዊ ምሩ ነኝ ከሜልቦርን ጌታ ይባርካችሁ። ወንጌላዊ የምሩ ታደሰ በዘጸአት የኢትዮጵያውያን ወንጌላዊት ቤተ ክርስቲያን አገልጋይ የኢትዮጵያውያንን የፋሲካ በዓል ምክንያት በማድረግ ስላስተላለፉት መልእክት እናመሰግናለን። መልካም በዓል ይሁንለ and my በዚህ አጋጣሚ ኢትዮጵያ የሚገኘውን ቅዱስ ሲኖዶስ በመወከል እንኳን አደረሳችሁ መልእክታቸውን ያስተላልፉ ዘንድ ለመጋበዝ ያደረግነው ሙከራ ሳይሳካልን ቀርቷል። በሌላ ጊዜ መልእክታቸውን እንደ ሁልጊዜም ሁሉ እንደሚያስተላልፉ ተስፋ እናደርጋለን። ለዛሬው ግን የፋሲካ በዓልን ምክንያት በማድረግ የቀረቡት የአባቶች መልእክት ይህንን ይመስል ነበር። በዓሉን ለምታከብሩ ለመላው የክርስትና እምነት ተከታዮች ሁሉ ከኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ክፍል የመልካም በዓል መልክታችን ይድረሳችሁ እንላለን። ማርታ ጸጋው ከሜልበርን እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።